the Africa. ዩናይትድ ስቴትስ አንደኛ ዓመቱን ያስቆጠረው የሰሜን ኢትዮጵያ ግጭት በአስቸኳይ ቆሞ ችግሩ በሰላማዊ ውይይት እልባት እንዲያገኝ አሁንም በድጋሚ በውጭ ጉዳይ መሥሪያ ቤቷና በልማት ተራድኦ ድርጅቷ በኩል ጥሪ ያቅርባለች። የፕሬዚዳንት ባይደን አስተዳደር ላለፉት ወራት ሁሉም ተፋላሚ ወገኖች ወደ ሰላም ጠረጴዛ እንዲመጡ ከማግባባት አልፎ በስም ባልጠቀሳቸው የኢትዮጵያና የኤርትራ መንግስታት እንዲሁም የህወሓትና የአማራ ክልል አመራሮች ላይ የጉዞና የጦር መሳሪያ ሽያጭ ማዕቀቦችን መጣሉን ይፋ ያደረገ ሲሆን አሜሪካ ለአፍሪካ ሀገራት ከዘረጋችው ከቀረጥ ነጻ እድል የአግዋ ስምምነት ተጠቃሚ የነበረችው ኢትዮጵያ ላይ ከቀናት በፊት እገዳ ጥላለች። ኢትዮጵያ እንደ ጎርጎራዊ አቆጣጠር በ2000 ዓ ም ይፋ በተደረገው በዚህ የቀረጥ ነጻ እድል ተጠቃሚ ከሆኑ 38 ሀገራት አንዷ የነበረች ሲሆን የተለያዩ ምርቶችን ለአሜሪካ ገበያ ከቀረጥ ነጻ ስታቀርብ መቆየቷ የሚታወስ ነው። ይህ ብቻም አይደለም። የባይደን መንግስት በአሜሪካ የውጭ ጉዳይ መስሪያ ቤት ከ26 ዓመታት በላይ ልምድ ያካበቱትንና በሀገራት የግጭት አፈታት ሽምግልና ተቀናቃኝ ኃይላትን በማደራደርና በተባበሩት መንግስታት ድርጅት ውስጥ ጭምር በውጭ ጉዳይ ፖሊሲዎች ያገለገሉትን አንጋፋው ዲፕሎማት ጄፍሪ ፌልትማን የአፍሪካ ቀንድ ጉዳዮች ልዩ መልእክተኛ አድርጎ በመሾም በኢትዮጵያ ጦርነቱ በሰላም የሚፈታበት መንገድ ላይ በድንበር ውዝግቡ፣ በህዳሴው ግድብና በአፍሪካ ቀንድ የጸጥታ ሁኔታ ላይ ከኢትዮጵያ፣ ከኤርትራ፣ ከሱዳንና ከግብጽ ባለስልጣናት ጋር ውይይት እንዲያደርጉ ሁኔታዎችን አመቻችቷል። በያዝነው ሳምንትም የህወሓት ኃይሎችና ሸኔ የተባለው የኦሮሞ ነጻነት ታጣቂ ቡድን ወደ አዲስ አበባ የሚያደርጉትን እንቅስቃሴ እንዲያቁሙ አሳስባለሁ ስትል መግለጫ የወጣችው አሜሪካ ሁኔታው እጅግ እንዳሰጋት በመግለጽ ልዩ ልዑኳን ፌልትማን ለሁለት ቀናት በድጋሚ ወደ ኢትዮጵያ ልካለች። ሆኖም የፌልትማን ልዩ ልዑክ ሆኖ መሾመም ሆነ አሜሪካ በኢትዮጵያ መንግስት አንጻር ያላት አቋም በአንዳንድ ኢትዮጵያውያን ዘንድ የጠራ አይደለም በሚል የተወደደ አይመስልም። ከእነዚህ ምክንያቶች አንዱ ፌልትማን የተባበሩት መንግስታት ድርጅት ልዩ ልዑክ በነበሩበት ወቅት በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስርዓተ ቀብር ላይ የተባበሩት መንግስታት ድርጅትን ወክለው ያደረጉት ንግግር ከጠቅላይ ሚኒስትሩና ከህወሓት ጋር የነበራቸውን የጠበቀ ግንኙነት አመላካች ነው የሚለው በእነዚህ ወገኖች ተጠቃሽ ነው። ጠቅላይ ሚኒስትር መለስ ዜናዊ በአፍሪካም ሆነ በዓለም መድረክ አፍሪካን ለማስተዋወቅ የጣረ አስደናቂ መሪ ነበር። በሰላም እና በልማት ተግዳሮቶችም ላይ የተባበሩት መንግስታት ድርጅትን በአያሌው የረዳ ሰው ነበር። ፌልትማን ከሶስት ቀናት በፊት በአሜሪካ የውጭ ጉዳይ መስሪያ ቤት በኩል ባወጡት ጽሁፍና በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ በሰጡት ዘለግ ያለ ማብራሪያ ጠቅላይ ሚኒስትር መለስ ዜናዊን በአካል አግኝተዋቸው እንደማያውቁና በስራ ተቀብራቸው ላይ ያደረጉት ንግግር ዛሬም ድረስ በማህበራዊ ሚዲያ ላይ የሀሰተኛ መረጃ ምንጭ ተደርጎ መጠቀሱ እንዳስገረማቸው ተናግረዋል። Melisenawi nearly a decade later. በጠቅላይ ሚኒስትሩ ሥርዓተ ቀብር ላይ ያደረግኩት ንግግር በአካል እንኳን ከማላቀው ሰው ጋር ልዩ ግንኙነት እንዳለኝ ተደርጎ በማህበራዊ ሚዲያዎች ላይ የሀሰተኛ መረጃ ምንጭ እየተደረገ መጠቀሱ በጣም አስገራሚ ነው። in favor of a man i never actually met we are contemplating their uncertain future with foreboding የአሜሪካ ጥረት በኢትዮጵያ ሰላም ለማስፈን ሆኖ ሳለ የጠቅላይ ሚኒስትር አብይን አስተዳደር ለመቀየርና የህወሓትን የበላይነት ለማምጣት ተደርጎ የሚናፈሰው ወሬ ፍጹም ሐሰት ነው። የአፍሪካ ቀንድ ልዩ ምልክተኛው ጄፍሪ ፌልትማን በዚሁ በዩናይትድ ስቴትስ የሰላም ተቋም ተገኝተው በሰጡት ማብራሪያ በሰሜን ኢትዮጵያ እየተደረገ ባለው ጦርነት አሜሪካ ለህወሀት ወገንተኝነት እንዳላት በአንዳንድ ወገኖች መገለጹ ስህተት መሆኑን በድጋሚ አጽንዖት ሰጥተው ገልጸዋል። ን ንስ ስለ ኢትዮጵያ ጥንታዊ ታሪክና ብቸኛ የቅኝ ግዛት የነፃነት ተጋድሏ ገና ከልጅነት ጀምሮ የሰማሁት ታሪክ ለሀገሪቱ ልዩ አታይ እንዲኖረኝ አድርጓል። ኢትዮጵያ በመጽሐፍ ቅዱስ ስሟ የተጠቀሰ የቡና መገኛ ምንጭና የአያሌ ድንቅ ታሪኮች ሀገር መሆኗ ሀገሪቷ ሰላምና አንድነቷ ተጠብቆ እንዲኖር ልዩ ትኩረት እንድንሰጥ አድርጎናል። አሁን የተቀሰቀሰውን ግጭትን በተመለከተም በጦርነት ውስጥ የሚሳተፉ ሁሉንም ወገኖች ስንቃወም ቆይተናል። ለአብነትም ህዋት ጦርነቱን ወደ አማራና አፋር ክልሎች መግፋቱና The TPLF has widened the conflict and misery into the neighboring states of Afar and Amhara, displacing hundreds of thousands of additional victims of this needless war. And we continue to call on the TPLF to withdraw from Afar. የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ወስዶት በነበረው አንዳንድ የፖሊሲ ለውጦችና የዴሞክራሲ መሻሻሎች ሳቢያ የሁለቱ ሀገራት ግንኙነት መሻሻል በማሳየቱ የትራምፕ አስተዳደር በህዳሴ ግድብ ውዝግብ ምክንያት ለኢትዮጵያ በሚሰጠው ሰብዓዊ እርዳታ ላይ ጥሎት የነበረውን ማዕቀብ ዩናይትድ ስቴትስ ማንሳቷም በፌልትማን የተጠቀሰ ሌላው ነጥብ ነበር። ሆኖም አምና የተቀሰቀሰው ጦርነት እየተባባሰ ባለበት በአሁኑ ወቅት የሁለቱ ሀገራት ግንኙነት በነበረበት ሁኔታ ሊቀጥል እንደማይችልና ለአመታት የተገነባው ጠንካራ የንግድ የልማትና የውጭ ግንኙነት ትብብርም መስቀለኛ መንገድ ላይ ይገኛል ሲሉ ነው የገለጹት። ፌልትማን ብዙሃኑ የኢትዮጵያ ማህበረሰብ የመለስ ዜናዊ አገዛዝ ስርዓት እንዲመለስ ፍላጎት እንደሌለውም እንገነዘባለን ሲሉ አስረድተዋል። የኢትዮጵያ ማህበረሰብ አሁን ላይ ወደ ቀደመው የመለስ ዜናዊ አገዛዝ ስርዓት መመለስ እንደማይፈልግ እናውቃለን። ምርጫውንም እናከብራለን። ይህ 1983 ዓ.ም አይደለም። እንዲታወቅ የምንፈልገው ህወሀት ወደ አዲስ አበባ እያደረገ ያለው ግስጋሴም ሆነ ከተማዋን ለመክበብ የሚያድርገውን ጥረት እንቃወማለን። ለህወሀት አመራሮችም ይህንኑ በመግለጽ አሳውቀናል። ፌልትማን በኢትዮጵያ በርካታ የተፎካካሪ ፓርቲዎች አመራሮች በታሰሩበት ሁኔታ የተካሄደ ምርጫ ቢሆንም የጠቅላይ ሚኒስትሩ ብልጽግና ፓርቲ ህዝባዊ ድጋፍ እንዳለው አልሸሸጉም። በግጭቶች ዙሪያ ከተካሄዱ ጥናቶች መገንዘብ እንደሚቻለው አንዳንዴ የእርስ በርስ ጦርነቶች በአማካይ እስከ 20 ዓመታት ሊዘልቁ ይችላሉ። በኢትዮጵያም አሁን በመሬት ላይ የሚታየው ሁኔታ ከቀደመው አሳሳቢነቱ እየጨመረ መጥቷል። ለሀገር ልማት መዋል የነበረበት የውጭ ምንዛሪ ለጦር መሳሪያ ግዢና ለአግባቢ ተቋማት ማለትም ሎቢ ለሚያደርጉ ድርጅቶች ክፍያ እየዋለ ነው። ተፋላሚዎች ከሌሎች ተገንጣይ ድርጅቶች ጋር የሚፈጥሩት አጋርነትም ሀገሪቱንም ሆነ ህዝቦቿን ለከፍተኛ አደጋ ስለሚያጋልጥ መንግስትም ሆነ ህወሀት ለሰላም ድርድር እድል ይስጡ ብለዋል ፌልትማን። ከዚህ በተጨማሪ በትግራይ ከ900 ሺ በላይ ህዝብ ለረሃብ የተጋለጠበት ሁኔታ መኖሩንም በመልእክታቸው ጠቅሰዋል። ወደ ክልሉ በየወሩ መግባት የነበረበት ሁለት ሺ የእርዳታ የጭነት መኪናዎች በመንግስት ሆን ብሎ እንዳይገቡ መደረጉና የሰብአዊ እርዳታ ሰጪ ድርጅቶች እንቅስቃሴ መስተጓጎሉም ተገቢ አለመሆኑን ተችተዋል። የአሜሪካ የልኡካን ቡድን አባላት ህወሀት በአማራ ክልል ያፈናቀላቸውን ዜጎች በጎበኙበት ወቅት ያስተዋሉትን እጅግ ልብን ይሰብራል ሲሉ አስረድተዋል። ኤርትራም ከግጭቱ እጇን እንድታነሳ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኢትዮጵያ በአጠቃላይ ሰላምና ዲሞክራሲን ለማስፈን እንዲሁም በግጭት አፈታት ላይ ያተኮረ አዲስ ተጨማሪ ረቂቅክ በሪፐብሊካኑ ጂም ሪች እና በዲሞክራቱ ቦብ ሜኔንዴዝ አማካኝነት ከትላንት በስቲያ ለአሜሪካ ሴኔት የውጭ ጉዳይ ኮሚቴ መቅረቡ ታውቋል። በቅርቡ በተባበሩት መንግስታት ድርጅት የአየር ንብረት ለውጥ ፕሮግራም በስኮትላንድ ግላስጎ ባካሄደው ጉባኤ የዓለም የሙቀት መጠን በሁለት ነጥብ ሰባት ዲግሪ ሴልሽስ መጨመሩን ይፋ አድርጓል። በተለይም የበካይ ጋዝ ልቀት መጠንን ለመቀነስ የተደረጉ ዓለም አቀፋዊ ስምምነቶችን ተግባራዊ ለማድረግ ባለመቻሉ ችግሮቹን ይበልጥ እንዳባባሱት ይፋ ተደርጓል። በመንስኤነት ከሚጠቀሱ ችግሮች መካከልም ከፍተኛ አምራች የሰው ኃይል ቁጥር ያለውና በርካታ ግዙፍ የሃይድሮሊክ ማሽነሪ መሳሪያዎችን ጥቅም ላይ የሚያውለው የድንጋይ ከሰል የማዕድን ኢንዱስትሪው በዋነኛነት ተጠቃሽ ነው። በዓለማችን የድንጋይ ከሰል ምርትን በከፍተኛ ደረጃ ከሚጠቀሙ ሀገራት በግንባር ቀደምትነት የምትጠቀሰው ደቡብ አፍሪቃ 87 በመቶ የሀገሪቱ የኤሌክትሪክ ኃይል የሚመነጨውም ከዚሁ ከድንጋይ ከሰል ምርት መሆኑ ይታወቃል። ባለፈው ማክሰኞ በግላስኮ ጉባኤ ደቡብ አፍሪካ የዓለምን የካርቦን ልቀት መጠን ለመቀነስ እንዲረዳ የድንጋይ ከሰል የማዕድን ኢንዱስትሪ ዘርፏን በማቆም ታዳሽ ኃይል አማራጭ ምንጮችን ለማስፋፋት ለጀመረችው እንቅስቃሴ የሚረዳ አሜሪካና የተለያዩ የአውሮፓ ሀገራት የ85 ቢሊዮን ዶላር ለመለገስ ቃል ገብተዋል። ከዚህ ውስጥም ጀርመን 700 ሚሊዮን ዩሮ የደርሻዋን ድጋፍ እንደምትሰጥ አስታውቃለች። ከስምምነቱ በኋላ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ባደረጉት ንግግር እርምጃው ዓለም አቀፉ ማህበረሰብ አሳሳቢ የሆነ ለሄደው የአየር ንብረት ለውጥ የሰጠው ትኩረት ማረጋገጫ ሲሆን፣ በታዳሽ ኃይል ማስፋፊያ ፕሮጀክት የኃይል ፍላጎታችንን ከፍ በማድረግና የኢንዱስትሪውን ዘርፍ በማጠናከር እንዲሁም አዳዲስ ተጨማሪ የኢንቨስትመንት እድሎችንና አማራጮችን በማስፋፋት ለማህበረሰባችን አያሌ የስራ እድሎችን እንፈጥራለን ብለዋል። በአሁኑ ወቅት የእንግሊዝና የፈረንሳይ የታዳሽ ኃይል ማመንጫ ኩባንያዎች በበቂ ሁኔታ መሰረተ ልማቶች ባልተስፋፉባቸው የደቡብ አፍሪካ ክፍሎች የታዳሽ ኃይል ማመንጫና ማከማቻ ዘመናዊ ቴክኖሎጂዎችን በመገንባት የታዳሽ ኃይል የልማት ዞኖችን ወደ ሥራ ማስገባታቸው ታውቋል። እንደ ጎርጎራዊ አቆጣጠር በ2017 ዓ.ም መንግስት አነስተኛ ወጪ የሚጠይቀውንና ለአረንጓዴ ልማት ዋነኛ አጋር ለሆነው ታዳሽ የኃይል ልማት ዞን ማስፋፊያ ከ74 ቢሊዮን ዶላር በላይ መድቦ እንቅስቃሴ ጀምሯል። በሀገሪቱ የተግባር ስራቸው እየተከናወነ ከሚገኙት ከ44 በላይ የፀሐይና የነፋስ ኃይል ፕሮጀክቶች አስተማማኝ የኤሌክትሪክ ኃይል ተጠቃሚ መሆን የጀመረች ሲሆን እስከ 2029 ዓ.ም ባሉት ጊዜያትም ኤስኮም በሚባለው ግዙፍ ተቋም ስር የሚገኙ አምስት ግዙፍ የድንጋይ ከሰል የማድን ፋብሪካዎቿን የመዝጋት እቅድ አላት። የፋብሪካዎቹ መዘጋት ከሀያ ሺህ በላይ ዜጎችን የስራ ዕድል ቢያሳጣም ተመጣጣኝ የስራ ዕድሎችን መፍጠር በምዕራግቡ ታሳቢ ተደርጓል። ይህ በእንዲህ እንዳለ የአየር ብክለትን ለመከላከል የካርቦን ልቀትን ለመወሰን የወጣውን ዓለም አቀፍ ስምምነት በማክበር ከአርባ በላይ የሚሆኑ ሀገራት የከሰል ማዕድን ኢንዱስትሪ ዘርፎቻቸውን ለመዝጋት መወሰናቸው ታውቋል። አድማጮቻችን፣ የዛሬው ዝግጅታችን በዚህ አበቃ። የፕሮግራሙ አዘጋጅና አቅራቢ እንዳልካቸው ፈቃደ ከፍራንክፈርት በዚህ እሰናበታችኋለሁ። ጤና ይስጥልኝ። ደናውኑ গাজেটজ আম ሰላም ጤና ይስጥልን። የጋዜጦች አምድ ዝግጅት ተከታታዮቻችን፣ በዚህ ሳምንት አፍሪቃን በተመለከተ ከተጻፉ ጉዳዮች መካከል ፍራንክፈርት አልገማይነ የተባለው ጋዜጣ የአየር ንብረት ስምምነት ከደቡብ አፍሪቃ ጋር በሚል ይዞት የወጣው ዘገባ አንዱ ነው። የደቡብ አፍሪካ የድንጋይ ከሰል ማውጣት ስራ ከአየር ንብረት ጋር ተያይዞ ለበርካታ ዓመታት አነጋጋሪ ሆኖ ቆይቷል። በቅርቡ ግን ጀርመን እና ሌሎች ሶስት በኢንዱስትሪ የበለጸጉ ሀገራት ከደቡብ አፍሪቃ ጋር ባደረጉት ስምምነት አገሪቱን ከ ድንጋይ ከሰል ይልቅ አየር ንብረት ተስማሚ ወደሆነ ኢኮኖሚ ለማሸጋገር ቃል ገብተዋል። በግላስጎ እየተካሄደ በሚገኘው የዓለም የአየር ንብረት ለውጥ ስብሰባ ጀርመን፣ ፈረንሳይ፣ ታላቋ ብሪታንያ፣ አሜሪካ እንዲሁም የአውሮፓ ህብረት የደቡብ አፍሪካ መንግስት የአየር ንብረት ግቦችን የበለጠ እንዲያሳካ ለመርዳት ዝግጁ መሆናቸውን ያለፈው ማክሰኞ ገልጸዋል። በኢንዱስትሪ የበለጸጉት ሀገራት በመጀመሪያ ከ3 እስከ 5 ዓመታት 8.5 ቢሊዮን ዶላር ቃል ገብ ተገልጥዋል። ገንዘቡ የኃይል አማራጮችን ለማሳደግ የሚውል ሲሆን ጀርመን የስምምነቱ አካል በመሆን የ700 ሚሊዮን ዩሮ መዋለ ንዋይ ለማፍሰስ ማቀዷን ገልጻለች። የደቡብ አፍሪካው ፕሬዚዳንት ሲርል ራማፎዛ ስምምነቱ የኃይል አማራጮችን በማጠናከር የስራ ዕድል በመፍጠር ና አዳዲስ የመዋለ ንዋይ ፍሰት እድሎችን በመጠቀም ለአየር ንብረት ለውጥ ትልቅ እርምጃ መውሰድ እንደምንችል ማረጋገጫ ነው ብለዋል። ነገር ግን በሀገሪቱ የድንጋይ ከሰል ማምረቻ ተቀጣሪ የሆኑ ከመቶ ሺህ በላይ ሰዎች አደጋ ላይ ናቸው። በኮሮና ወረርሽኝ ምክንያት ቀደም ሲል የነበረው ከፍተኛ የስራ አጥነት መጠን ወደ 34 በመቶ ከፍ ብሏል። ያ በመሆኑ ደቡብ አፍሪካ ይህንን ችግር ለመፍታት ቃል ከተገባላት ገንዘብ 85 በመቶውን ትፈልጋለች። ነገር ግን በድንጋይ ከሰል ኢንዱስትሪ ውስጥ የሚደርሰውን ኪሳራ በማካካስ ለአየር ንብረት ተስማሚ በሆኑ ኢንዱስትሪዎች ውስጥ በቂ የስራ ዕድል መፍጠር ይቻላል ወይ የሚለው ጥርጣሬ አሁንም አለ። በሌላ በኩል በኢንዱስትሪ የበለጸጉ ሀገራት ከዚህ ቀደም ለታ ታዳጊ ሀገራት ቃል የገቡትን የመቶ ቢሊዮን ዶላር የገንዘብ ድጋፍ ባለማድረጋቸው የአሁኑ ስምምነትስ ምን ያህል አስተማማኝ ነው የሚለውም ሌላው ጥያቄ መሆኑን ጋዜጣው አስነብቧል። የጀርመኑ ዙዶቸ ጋዜጣ የሱዳን የተሰረቀ አብዮት በሚል ርዕስ በሐሙስ እትሙ እንዳስነበበው ደግሞ በሱዳን አምባገነኑ ኦማር አልበሽር ከስልጣን ከተወገዱ በኋላ ብዙዎች በካርቱም ዲሞክራሲያዊ ስርዓትን ተስፋ አድርገው ነበር በማለት ዘገባውን ይጀምራል። ነገር ግን የሲቪሉ አስተዳደር በወታደራዊ ኃይሉ ስልጣኑን በመነጠቁ ሁሉም ነገር እንደወትሮ መሆኑን ጋዜጣው በፖለቲካ አምዱ ስራ አስፍሯል። ከሁሉም በላይ ደግሞ በቅርቡ የተካሄደው መፈንቅለ መንግስት የተመራው ያለፈ ጥቁር ታሪክ ባላቸው ጀነራሎች መሆኑ ወጣቶቹን ወደ ተቃውሞ እንደገፋፋቸው ጋዜጣው ዘርዝሯል። ከቻልክ ያዘኝ አይነት የድመትና የአይጥ ጨዋታ በሚመስል መልኩ ወጣቶቹ በአውራ ጎዳናዎች ላይ ጎማዎችን በማቃጠል ቡርሃንን የሚዘልፉ መፈክሮችን ያሰማሉ ሲል ጽፏል። የተጠሉት ጀኔራል የአብዱል ፈታህ አልቡርሃን ወታደሮች ደግሞ መትረጌስና የእጅ ቦምቦችን ይዘው ያሳድዷቸዋል። በዚህ ሁኔታ በጎዳናዎች ላይ በተተኮሱ ጥይቶችም ቢያንስ 14 ሰዎች መሞታቸውንና ከ140 በላይ ቆስለዋል በማለት ጋዜጣው አስፍሯል። በሰኔ 2019 ዓ ም በተመሳሳይ የተቃውሞ ሰልፍም ከመቶ በላይ ሰዎች መገደላቸውን ጋዜጣው አስታውሷል። በዚህ የተነሳ ለብዙዎቹ ሱዳናውያን ከሰሞኑ መፈንቅለ መንግስት ጀርባ ያለው ጠንካራጅ አሮጌው ስርዓት እንደሆነ ይሰማቸዋል ሲል ጽፏል። ምክንያቱም ኦማር አልባሽር ስልጣናቸውን ለማስጠበቅ የተጠቀሙባቸው የግንኙነት ሰንሰለቶች አሁንም በአብዛኛው ያልተነኩ ናቸው። በበሽር ጊዜ ያገዛዙን ተቺዎች ያሳድዱና ያሰቃዩ የነበሩ በደንብ የሰለጠኑ የስለላ መኮንኖችም እንዲሁ። በካርቱም ሰራዊቱን የሚተች እያንዳንዱ ወጣት አሁንም እንደ ጠላት ይታያል፣ በማለት አልባኪር ሙክታር የተባለ ሱዳናዊ ወጣትን ጠቅሶ ዙዶች ጋዜጣ የ2019 የሱዳን አብዮት የታሰበውን የዲሞክራሲ ተስፋ ይዞ አለመምጣቱን አስነብቧል። ዲ ታገስ ሳይቱንግ የተባለው የጀርመን ጋዜጣ የታንዛኒያ ፕሬዝዳንት ማማ ሳሚያ የአፍሪካ አንጌላ ሜርከል ሊሆኑ ይችላሉ በሚል ርዕስ ባሰፈረው ጽሑፍ የታንዛኒያ ምክትል ፕሬዝዳንት ሳሚያ ሱልሆ ሐሰን የታንዛኒያ ፕሬዝዳንት ሆነው በጎርጎሪያኑ መጋቢት 2021 ዓ ም ወደ ስልጣን የመጡት የቀድሞ መሪ ጆን ማጌፉሊ ሁለተኛ የስልጣን ዘመናቸውን ከያዙ ከአምስት ወራት በኋላ ከዚህ ዓለም በሞት በመለየታቸው መሆኑን በመዘርዘር ጋዜጣው ጽሑፉን ይጀምራል። የታንዛኒያ ህገ መንግስት የአገሪቱ ርዕሰ መስተዳደር ሁለት ጊዜ በስልጣን ላይ እንዲቆዩ የሚፈቅደው ለአምስት ዓመታት ብቻ ነው። ነገር ግን የማጉፉሊ ቀሪ ዓመታት አራት ዓመት ተኩል ብቻ በመሆኑ ፕሬዝዳንት ሳሚያ እነዚህን ዓመታት ካጠናቀቁ በ2025 ለመጀመሪያ ጊዜ ተወዳዳሪ ሊሆኑ ይችላሉ በማለት ጋዜጣው አስፍሯል። በዚህ ውድድር ፓርቲያቸው በ2030 በድጋሚ ካሸነፈ ደግሞ ሳሚያ ለ15 ዓመታት ያህል ፕሬዝዳንት ሊሆኑ ይችላሉ በማለት ጽፏል። በዚህ ሁኔታ ረዘም ያለ ጊዜ በስልጣን የቆዩ ጁልየስ ኔረሬ ብቻ መሆናቸውንም ጋዜጣው አስነብቧል። የገዢው የሶሻል ዲሞክራሲ ቻማቻ ማፑዲሲ ፓርቲ አባሏ ሳሚያ ሱልሁ ረዘም ያሉ ዓመታት በስልጣን መቆየት በምስራቅ አፍሪካ ብዙም ችግር አለመሆኑን የዩጋንዳውን የቬሪ ሙሴቬኒ በመጥቀስ ዋናው ነገር ሳሚያ ሱልሁ ይህንን እድል ለጥሩ ነገር ለመጠቀም ዝግጁ ናቸው ወይ በማለት ጽፏል። በዚህ ረገድ ፕሬዚዳንቷ የጀመራቸውን መልካም ስራዎች በመዘርዘርም እነዚህን ስራዎቻቸውን ጥንቃቄ የተሞላበት ግን ቆራጥና ስልታዊ መንገዶችን በመጠቀም ካስቀጠሏቸው ሳሚያ የአፍሪቃ ሜርከል ሊሆኑ ይችላሉ በማለት ጋዜጣው ጽሑፉን ቋጭቷል። አድማጮች፣ የዛሬው የጋዜጦች አንድ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ